ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የታህሳስ 23 2015 ዓ.ም የጋቢና ቪ መሰናደሩ ጀምሯል። መልካም የአውሮፓውያን አዲስ አመት ተመኝተናል። አመቱ ከ2022 ወደ 2023 ተሸጋግሯል። መልካም ዘመን እንዲሆንላችሁ እንመኛለን። የደንገረመው መሰናደውን በመምራት ኤልያስ አስማረ በቅንብሩ አብረናችሁ የምናመሽ ይሆናል። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ሰናይ ናቸው ያልናቸው ነው መራርጠን የያዝንላችሁ ሙዚቃና ሌሎች ጥንቅሮችን ማካተናል። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ሁለት ጋናውያን ወጣቶች ዓለም አቀፍ የንግዱን ኢንዱስትሪ እየተገዳደሩ ይገኛሉ። አሮጌ ልብሶች ተደግመው እንዲለበሱ እንዲሁም ደግሞ ወደ ፋሽን እንዲመጡ እያደረጉ ነው። በእነሱ ዙሪያ ሮይተርስ ያጠናቀረውን ዘገባ ቀጥ እያቀርብላችኋለሁ። በጋና ዋና ከተማ አክራ ቀለም የተነከሩ ከነቴራዎችን የለበሱ ትላልቅ ጃኬቶች እና አዲዳስ ያጠለቁ ወጣቶች በመርከቦቹ ስፍራ ባሉ ኮንቴነሮች ውስጥ ተሰባስበዋል። ዲጄውም የቆዩ አፍሮቢት ሙዚቃዎችን ያጫውታል። ይህ የቆዩ ዕቃዎች የሚዘከሩበት የራት ግብዣ የተጀመረው በ23 ዓመት ወጣቶቹ ፕሪንስ ኩዌስት እና በጄምስ ኤደም ዶዳርቲ ነው። ሁለቱ ወጣቶች በአንድ ዓላማ የተጣመሩ ሲሆን እኩዮቻቸው የቆዩ ልብሶችን እንዲገዙ በማበረታታት ፈጣን የሆነውን የዓለም የፋሽን ኢንዱስትሪ እየተገዳደሩ ነው። ፕሪንስ ኩዌስት የቆዩ ልብሶችን የምትለብስ ከሆነ አዲስ ልብስ የሚመረትበትን ጥሬ እቃ እየተጠቀምን ስላልሆነ አካባቢያችንን እየተንከባከብን ነው ማለት ነው። ኮስት ይህንን የሚለው ቲቲ ቪንቴጅ ሾፕ በተሰኘው የእሱና የዳርቲ የኦንላይን ሱቅ ፊት ሆኖ ነው። ፕሪንስ በድጋሚ ሀሳቡ ሁሉም ሰው የድሮ እቃዎችን እንዲገበያይ ነው። ምክንያቱ ደግሞ ሰዎች የተገለገሉባቸው ዕቃዎች ደረጃና ክብር የሌላቸው ብቻ አይደሉም። የድሮ ዕቃዎችን መግዛት ነገሮችን መልሶ በጥቅም ላይ ለመዋል ይረዳል። ጋና በየሳምንቱ ከቻይናና ከምዕራቡ ዓለም አስራ አምስት ሚሊየን እቃዎችን በጅምላ ትቀበላለች። እነዚህ እቃዎች በወዱ ዋጋ የሚገዙ ቢሆንም ጥራታቸው ግን አጠራጣሪ ነው። ከዚህ ውስጥም አርባ በመቶ የሚሆነው የከተማ ቆሻሻ እንደሚሆን ተቀማጭነቱን በዩናይትድ ስቴትስ ያደረገ ተቋም አስታውቋል። አብዛኛው አዲስም ሆነ ያረጀ ዕቃ በአክራ በሚገኘው በአፍሪካ ግዙፍ በሆነው የጨርቃጨርቅ ፋብሪካ በኩል ያልፋል። ከነማንቶ የተሰኘው ይኸው ፋብሪካ ልብሶቹን እንደየጥራት ደረጃቸው እየለየ አሽጎ ይሸጣል። አብዛኞቹን የሳምንት ቀናትም ፕሪንስና ዳርቲ ዳርቴ በካንታማንቶ ሀገር ውስጥ ከገቡና ጥራት ካላቸው ልብሶች ውስጥ መርጠው በድረገጽ እና በኢንስታግራም ገጾቻቸው ላይ ለመሸጥ እዚህ ተቋም ፊት ለፊት በሌሊት ይሰበሰባሉ። እነሱ ጋና ውስጥ ብቻ ሳይሆን በዓለም ዙሪያ ላሉ ተከታዮቻቸውም ነው የሚሸጡት። በድጋሚ በጥቅም ላይ የሚውል ልብስን መገበያየት የፋሽን ኢንዱስትሪው በአካባቢ ላይ የሚያደርሰውን ተጽዕኖ ለመቀነስ ብቻ ሳይሆን ደንበኞቻቸው ከዘመኑ ለየት ያለ የአለባበስ ዘይቤ እንዲኖራቸው እንደሚያደርግ የሚያምናሉ። መልእክታቸው ግልጽ ነው። በድጋሚ በጥቅም ላይ የሚውሉ ልብሶችን በመጠቀም ለውጥ እናምጣ ይላሉ ማይራ ደብስ ከዝግጅቱ ውጪ ያገኘናት ወጣት ናት የድሮ አሊያም ሰልባጅ ልብሶችን የምትለብሰው ድሃ ስለሆንክ አሊያም ገንዘብ ስለሌለህ ነው የሚለውን አስተሳሰብ ማስወገድ ያስፈልጋል ማይራ አክላም እንዴት ትላለች ዓመታት ሆኖታል። ከሚገባው በላይ ያለ ተጨማሪ ማምረት ለምን አስፈለገ? የጋና ወደቦች ከምዕራቡ ዓለም በሚመጡ የልብስ ክምሮች ተጨናንቀዋል። ይሁን እንጂ የድሮ ልብሶች የመልበስ አነሳሽ የሆኑት ወጣቶች እኩዮቻቸው የቆዩ ልብሶችን ደግመው እንዲለብሱ ዙ በጽናት እያበረታቱ ይገኛሉ። ፕሪንስ ኮስት በድጋሚ ሁላችንም ሀቀኛ ከሆን ነገሮችን መልሶ በጥቅም ላይ መዋል አካባቢን እንደሚጠቅም እናውቃለን። አዲስ ልብሶች ሳይሆኑ የቆዩ ልብሶችን ለመልበስ ከመረጥክ፣ በዚህ መንገድ ድጋሚ ልብስ ለማምረት የምንጠቀምበትን ጥሬ ዕቃ እንዲቆይ በማድረግ አካባቢህን እያገዝክ ነው ማለት ነው። የዚህ መሰናዶው አጋር መስራች የሆነው ጀምስ አይደምም የሚጨምረዋለው ሐሳባችን፣ አሁን ሁሉም ሰው የቆዩ ልብሶችን እንዲገበያይ በማድረግ የቆዩ ልብሶች ክብር የላቸውም የሚለውን አስተሳሰብ ለመለወጥ ነው። ሰዎች የቆዩና ጥንታዊ ነገሮችን መገበያየታቸው እቃዎችን መልሶ ለጥቅም ለመዋል አስፈላጊ ነው። ፕሪንስ ኮስት ታዲያ ልብሶቹን ለማግኘት እንዴት እንደሚታገሉ ያስረዳል። እዚህ መጥቼ እኔ የምሸጠውን ሰዎች ሲሸጡ ሳይ በጣም ፈራው። ብቻ ላውቅም፣ አርፍጄም ስለመጣ ይሆናል። ዘግቼ ስመጣና ነገሮችን ስመለከት አንዳንዴ ተስፋ ያስቆርጥኛል ምክንያቱም እነሱም ሆነ እኔ ተመሳሳይ ነገር እየፈለግን መሆኑን አውቃለሁ። ይገባሃል አይደል? ስለዚህ እዚህ ቦታ መጥቼ ተስፋ ላለመቁረጥ በቶሎ ቀድሜ መገኘት አለብኝ። ፕሪንስ ከዚህ በተጨማሪም የንግድ ትስስርን ለመፍጠር እየጣርን ነው ይላል። በድረገጾች ላይ የቆዩ ዕቃዎችን ከሚሸጡ ማህበረሰቦች ጋር ዕቃቸውን በአካል ይዘው መጥተው እንዲያሳዩ ግንኙነት ለመመስረት እየጣርን እንገኛለን። ከስልካቸው ወጣ ብለው በቀጥታ ከሚገዟቸው ማህበረሰቦች ጋር እንዲገናኙ ዕድሉን ፈጥረናል። ማራ ዳቪስ በዚህ ጉዳይ ላይ የምትለው አላት። ድሀ ስትሆን ብቻ የቆየ ልብስ የተለበሰ ልብስ ትለብሳለህ የሚለውን ነገር መተው ጉቺ የተሰኘውን ልብስ የምትለብሰው ጉቺ ስለሆነ ብቻ ከሆነ ይሄ አላዋቂ ያስመስልሃል ማህበረሰቡን የማይበክል ልብስም መግዛት ይቻላል እኮ ለዓመታት እዚህ ቆይቷል ገዝቶ መልበስም ይቻላል ዳግም ገብሬ በአዲስ አበባ ነው ተወልዶ ያደገው። ከልጅነቱ ጀምሮ የስዕል ፍላጎት እንደነበረውም ይናገራል። የሁለተኛ ደረጃ ትምህርቱን ጨርሶ ወደ ዩኒቨርሲቲ በመግባት በሜካኒካል ምህንድስና ተመርቋል። ከዛ በኋላ ግን ከልጅነቱ ጀምሮ በውስጡ ወደ ነበረው የስዕል ጥበብ ስራ ገብቷል። አሁኑ ጊዜ ዳግም የክር ስዕል ጥበብ ወይም ደግሞ ስትሪንግ አርት ስራ ላይ የተሰማራ ወጣት ነው። ከገብረ ሚካኤል ገብረ መድህን ጋር ያደረጉት ቆይታ ቀጥሎ ይቀርባል። አመሰግናለሁ በጣም ዳግም ገብሬ እስኪ ራስህን ሰው ልጅ ያደግኩት አዲስ አበባ ነው። ከኬጂ እስከ አስረኛ ክፍል ሰላም የህፃናት ማሳደጊያ መንደር ብዙዎች ያውቁታል፣ ታዋቂ ትምህርት ቤት ነው። እዛ ነው እስከ አስር የነበረኝን ትምህርት የጨረስኩት። ጥሩ ቆይታ፣ ጥሩ የትምህርት ጊዜን አሳልፍ ያለው። በመቀጠል ደግሞ የመሰናዶ ትምህርቴን ወደ ወንድራድ ለጃዝማች ወንድራድ መሰናዶ ትምህርት ቤት 11 እና አመተምህረት አጠናቅቄ ከዛ ወደ ዩኒቨርሲቲ የእድሜን አራት አመታት የሚሆነው ደግሞ ከአዲስ አበባ በመውጣት ወደ ደቡብ ወሎ ወሎ ዩኒቨርሲቲ ኮምቦልቻ ሳይንስ ኤንድ ኢንስቲትዩት ቴክኖሎጂ እዛ በመሄድ ሜካኒካል ኢንጂነሪንግ አጥንቻለሁ። አሪፍ የሚባል ውጤት ይዤ ነው የተመለስኩት። በዛውም ደግሞ ጥሩ ጥሩ የሆኑ ውጣ ውረዶችን ህይወት ምን ማለት እንደሆነ ወጣትነት በምን እንደሚፈተን ራስን ማወቅ ምን ማለት እንደሆነ የጀመርኩበት በዛ በዩኒቨርሲቲ ህይወቴ ነውና ብዙ ነገሮችን አስተምሮኛል። ጥሩ ቆይታ ነበረ። ከዚህ ሙያ ጋር እንዴት ተዋወቅ? የሙያችን ዘርፍ የክር ጥበብ ነው የሚባለው። በውጪዎቹ ስትሪንግ አርት ይሉታል። ወደኛ ሀገር ዶሚኔት እያደረገ ያለ የስራ ዘርፍ ነው። ወጣቶቹ በተለይ ከዩኒቨርሲቲ በአርክቴክቸር እንደኔው ደግሞ በኢንጂነሪንግ የጨረሱ ሰዎች ከስራው ጋር ቀረቤታ አላላቸው። የስዕል ተሰጥቶ ይጠይቃል። እኔ ደግሞ ከልጅነት ጀምሮ በጣም የስዕል አፍቃሪ ነኝ። የስዕል የመማረክ አይነት ነገር ነበርና ዩኒቨርሲቲን ጨርሼ እንደመጣው ክረምት ላይ ነው አስታውሳለሁና፣ ኦልሞስት አራት አመት እየተጠጋ ነውና በዛን ጊዜ ነበረ በቲቪ ነው ያየሁት መጀመሪያ ይህንን የክር ጥበብ እና ደንቅ ስዕልን በእርሳስ፣ በብሩሽ፣ በተለያዩ ነገሮች እሞክር ነበር ለራሴ ክረምቱን ለማሳለፍ ራሴን፣ ስለሚያዝናናኝ በዚህ አጋጣሚ በሚስማር መሰራት መቻል ሳቅ በጣም የተደነቅኩትና ለምን ራሴ አልሞክረው። ምን በሚኖርበት ሰፈር ውስጥ የኢንዱስትሪ ቪሌጅ አለና ብዙ የእንጨት ስራዎች የቤት እቃዎች፣ ቁሳቁሶች የሚወጡበት መንደር ነው የኢንዱስትሪ መንደር። እዛ ደግሞ አሁን እኔ የምልህን የክር ጥበብ መስሪያ ግብአት የሆኑ እቃዎችን እነሱም ለሶፋ ለተለያዩ ለፈርኒቸር የሚጠቀሙበት እቃ ተመሳሰለ ነው። በዚህ አጋጣሚ ዩቲዩብ ላይ ቪዲዮዎችን ማየት ጀመርኩኝ። ግራጁዌት አድርጌ የመጣውበት ዲፓርትመንት ሜካኒካል ኢንጂነሪንግ በቀላሉ ትልቅ ውጤት ላላቸውም ሰዎች በቀላሉ ስራ የሚገኝበት አልነበረም እና ስራ እስከማገኝ ድረስ ለምን አልሞክረውም? ለምን ውስጥ ያለውን ነገር እችላለሁ የሚል መንፈስ እና ተነሳሽነት በመኖሩ በውስጤ ሄድኩኝ። እቃዎችን መጠየቅ ጀመርኩኝ። ሰዎችም ይሰጡኝ ጀመረ። ግብአቶቹን ሰብስቤ ባለው ማቴሪያል መሞከር ጀመርኩ። እንዳልኩ በሰዎቹ ዘንድ የነበረው ተቀባይነት በጣም አሜዚንግ ነበር፣ በጣም ያ ደግሞ በጣም ተነሳሽነት ይፈጠረብኝ። ምናልባት የመጀመሪያ የስራዬ ላይ ሰዎቹ አይተው ውይ ምንድነው ይሄ አይነት ነገር ቢፈጠር ኖሮ ዛሬ የደረስኩበት ደረጃ ላይ ላልደርስ ችል ነበረ። በዛው ቀጠልኩ፣ ራሴን ማበረታታት ጀመርኩ። ቤተሰብ ጋር በጣም ያምራል። እኔ ትንሽ ሞክሬ ያስጠላኝን ስራ እናቴ ተው እንጂ አንተ ይሄንን ቲቪው ጋር አስቀምጠው ምናምን የሚሉ ነገሮች ሲመጡ በደንብ በት አሁን ከሳልካቸው ስዕሎች ወይ ከሰራሃቸው የክር ጥበብ ስራዎች የተለያዩ ስዕሎችን እያየን ነው። እና ስራ ምን ያህል እየተዋወቀ ነው? ምን ያህል እያደገ ነው? ምናልባት አነሳሴ ዛሬ የደረስኩበት ደረጃ ትልቅ ነገር ነው። ገንዘብን ፈልጌ አልጀመርኩትም? እንዳልኩ ስራ ፈልግ ነበረ በተመረኩበት ሙያ። ከዛ ግን የክር ጥበቡን ጀምሬ ሰዎች ጋር ገና ተቀባይነት ያላገኘን ነገር ቀጥታ ወጥተ ሽያጭ አትፈጸምም፣ እና በዛ መንገድ ትንሽ በጣም ብዙ ቻሌንጆች አጋጥሞ የነበረ እቃውን የምገዛበት ማቴሪያል አልነበረኝም። ካጠገቤ የነበሩት ያው እናትና አባቴ ሰፖርት ያደረጉኛል። በዛ ነው የዘለኩትና ሰዎች ጋር ከሙያው ጋር በጣም ብዙ ታዋቂ ሰዎችን ጨምሮ በዚህ አጋጣሚ ሂስም ያደረጉኝ ይሄንን ብጨምርበት ይሄ ቢቀር ሚስማሩ እንዳይታይ ብታደርገው እና የመሳሰሉ ብዙ አይነት አስተያየቶች እነዚህ ነገሮች እየተሰጠ ይመጣው። ምናልባት አንዳንዴ ገንዘብ ሳይኖራቸው የራሳቸውን ታለንት መጀመር ወደ ቢዝነስ ለመቀየር ለሚፈልጉ ሰዎች ትልቅ ማሳያ ነኝ። ትልቅ እምነት እንዲጥሉብኝ እኔም ላይ ራሳቸው ላይ ትልቅ እምነት ምንም ሳይኖር ከምንም ተነስተ ትልቅ ደረጃ መድረስ እንደሚቻል ሕይወት አስተምሮኛል። በደንብ ሙያውንም አክብሬው ውስጥ ያለውንም ተስጦ አክብሬው ከጥበብ ጋር ሳልጣላ ሰዎች ፈልገውት አምነውበት ቅርሳቸው እንደሚሆን ይሄ ቃ አምነውበት ነው ገዝተውኝ የሚሄዱትና አሪፍ ገበያ ያለኝ የራሴን የሆነ ኤግዚቢሽን አዘጋጅቼ ጋላሪ አዘጋጅቼ ደግሞ እንዳልኩ የሰሯቸው እየሰራሁት ያለውን ፕሮጀክት አውጥቼ ትልቅ ደረጃ መድረስ የሚፈልግ አይነት ሰው ነው። ይሄ ስራ ራስህን ምን ያህል ለውጥሃል? ምን ለውጣየህ? እዚህ ስራ ከተሰማራህ በኋላ ሁሉም ስራ የሚፈትናቸውን አይነት ነገር ነው የፈትነው። የክር ስራ ግን ሲመስለኝ ይሄ ትንሽ ጠንከር ይላል። ያልተለመደ ነገርን ኢትዮጵያ ውስጥ ለማስተዋወቅ መሞከር ባለንበት ኢኮኖሚክ ስታተስ ትንሽ ከበድ ይላልና ያንን ትንሽ የመጀመሪያውን ደረጃ የመጀመሪያውን እርከን አልፌዋለሁ። ያው ስትሪት አርት ነው፣ እንደ ስትሪት አርት ነው እየሰራሁት ያለሁት። በደንብ ደግሞ አግዙኛል። እዛ ጋ መሆኔ ሰዎች እየሰራው ኮሜንቶችንም እንድቀበል ያለውበትን ደረጃ ትግስት እንዳለ፣ ታታሪ እንደሆንኩኝ፣ ውስጤ ትልቅ ጥበብ እንዳለ፣ ከዚህ በላይ ማውጣት እንደምችል እነዚህ ነገሮች ሁሉ ሰዎች እየመጡ የነገሩኝ፣ ቤቴ ቁጭ ብዬ ወይ የማይሆኑ ኢንተርኔት ላይ የማይሆኑ ቪዲዮዎችን እያየው ሳይሆን ካገኘሁት ዩቲዩብ ላይ ካየሁት ልሞክረው ብዬ ከተነሳሁት ነገር በዛውም፣ አልቀረውም። ቤቴ ውስጥ ብቻ አይደለም የሞከርኩት፣ እስኪ ይህን ነገር እሸጠዋለሁ ወይ ብዬም ወጥቼ ተጋፍጨዋለሁ። እንዳልከው ለጠየቀኝ ጥያቄ ደግሞ ራስህን እንዴት አገኘው ነገር ለራሴ የሰጧቸው መልሶች አሉ። ዳግም ለካ ብዙ ነገር ውስጥ ያለስ ልጅ ነው። እውነትም እችላለሁ። እውነትም ተስፋ መቁረጥ የለብኝም። ስራን ቁጭ ብዬ መፈለግ የለብኝም። ለብዙ ለኢትዮጵያ ወጣቶች ደግሞ ለማስተላለፍ ያህል መልእክት ባይቀመጡ፣ ቢሞክሩ፣ ውስጣቸው ያለውም ግጥምም ከሆነ ድምጽም ከሆነ ምንም ነገር ቢሞክሩ እና ግን መሞከር ብቻ ሳይሆን ፊድባክ እንዲሰጣቸው ሰዎች ጋር ቢያወጡት። ዲጂታል ዘመን ላይ ነው ያለነው በጣም በአጭር ጊዜ ውስጥ ራሳቸው ላይ ትልቅ ለውጥ ሊያመጡ ይችላሉ ብዬ አስባለሁ። እና ራሴን በደንብ አግኝቼበታለሁ እንዳልኩም በዜሮ ኢኒሻል ነው የተነሳውት። ለሶስት አመታት ያህል ትንሽ ተቸግር ነበረ። ሰዎች ወደ እኔ ለመሰልጠን ቢመጡ ብቼን ነበር ይዘለኩት። ከዛም በኋላ ግን ያው ኢንካም ጨመረ። ብቻዬን ስራዎች ሲበዙ ደግሞ ብቻን አሰራምና ልጆች አሰለጠንኩኝ። አሁን ኦልሞስት ወደ ስድስት ልጆች ከኔ ጋር አብሮ ይሰራሉ እነዚህ ልጆች አምነው ቢኔ የመጡት፣ ብዙ ነገር ያሳየናል፣ ብዙ ነገር ያስተምረናል። እሱ ህይወቱን ለውጣል፣ እኛም ህይወታችንን ይለውጥልናል ብለው ነው የመጡትና ውስጣቸው ያለውን ነገር ለማውጣት ነው ሁሌ የሚሞክረው። አብረውኝ እየሰሩ አብረን እንድንለወጥ፣ ከነሱም ደግሞ አዳዲስ ሀሳቦች እንሰማለሁ። ሁሌም ኦፕን ነኝ፣ እነሱም የኔን ሀሳብ ይቀበሉኛል። በዚህ መንገድ ነው እየቀጠልን ያለነው። ያው ሳይኖረን የጀመርኩት ቢኖርኝም ባይኖርኝም አላቆሙም። ግን ለውጥ መቸገር አንዱ የለውጥ ሂደት ነው ብዬ ማመን አይነት ሰው ነኝና፣ ከነበርኩበት ደግሞ በጣም ትልቅ ለውጥ አለኝ። እንዳልከው ግን ስራው ለማሳደግ ተግዳሮት ከሆኑብኝ ነገሮች ውስጥ ፋይናንስ አንዱ ነው እና ትልቁ፣ ሌሎችም አሉ። የራሴ ገንዘብ አለ። ራስ ላይ በደንብ መስራት እንዳለብኝ አቃለው እየሰራው ነው ራሴ ላይ። ከዛ ውጪ ኢንቨስት የሚያደርግብኝ ሰው ደግሞ ባገኝ አብረን ማድረግ እንችላለን ባይ። በጣም ነው የማመሰግነው። ጥሩ ቆይታ ነበረን። ዳግም መልካም ስራ እመኝልሃለሁ። ለምን በጣም ነው የማመሰግነው። በቅርብ ጊዜያት ወዲህ በማህበራዊ ድረገጾች ላይ በተለያዩ ምክንያቶች ራሳቸውን ያጠፉ ሰዎችን ዜና መስማት እየተደጋገመ ሄዷል። ምንም እንኳን ሰዎች ራሳቸውን የሚያጠፉባቸው የተለያዩ ምክንያቶች ቢኖሩም በዋናነት ግን ተስፋ መቁረጥና ድባቴ እንደ ምክንያት ይነሳሉ። በድባቴና ራስን ማጥፋት ዙሪያ በአጠቃላይ የጤና ሐኪምና የስነ አእምሮ ሕክምና ሬዚደንት ከሆኑት ከዶክተር ስጢፋኖስ እንዳላማው ጋር በዚህ ሳምንት ያደረግኩት ቆይታ ቀጥሎ ይቀርባል። አመሰግናለሁ፣ እድሉ ስለተሰጠኝ። ያው ዶክተር እስጢፋኖስ እንዳላማ እባላለሁ ሜዲካል ዶክተር ነኝ። በተጨማሪም በስነ አእምሮ ሕክምና ስፔሻላይዝ እያደረግኩ እገኛለሁ። እሺ ዶክተር፣ በድጋሚ አመሰግናለሁ። እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ የራስህን ከስነልቦና ጋር የተያዙ ነገሮችን ትጽፋለህ። ሰሞኑን ደግሞ ስለ ድብር ትም ጽፈ ነበረ። የድብርት ሕመም ከጊዜ ወደ ጊዜ እየጨመረ እንደመጣም በጣም ብዙዎች ይናገራሉ። የድብርት ሕመም እንዲጨምር አድርጓል የምትለው ነገር ምንድን ነው? በተለይ በቅርብ ጊዜያት ውስጥ በሀገራችን የድብርት ሕመም በተለያየ አጋጣሚ ቁጥሩ በዝቶ እናያለን። ምናልባትም እንግዲህ ለቁጥሩ መብዛት አንድም የአዌርነስ ወይም ደግሞ የግንዛቤ መሻሻሎችን እንደ ምክል ልናነሳ እንችላለን ማለት ነው። ሰው የሚሰማውን ስሜት ሳይደብቅ በሶሻል ሚዲያም ሊሆን ይችላል ከባለሙያም ጋር መነጋገር ስለጀመረና ወደ ባህዱ ዓለም ማምጣት ስለጀመሩ ሊሆን ይችላል አንደኛው ሁለተኛው ሊጨምር ምክንያት ሆኗል ብዬ ማስበው እንግዲህ ሀገሪቱ ያለች አጣብቂኝ እሱንም እንደ ምክንያት ልናነሳ እንችላለን። ያው እንግዲህ የተለያዩ መጽሐፍት እንደሚሉት የድብርት ህመም መንስኤው ብዙ ነው። አንደኛው እንደ መንስኤ እኛ የምናነሳው እንደዚህ ሲሳሰሮች ወይንም ደግሞ ጭንቀት የሚፈጥሩ ነገሮች ድብርትን ከማባባስን በተጨማሪ ተጋላጭነትን ይጨምራሉ የሚል የተለያዩ ጥናቶች አሉና የሀገሪቱ ሁኔታ ያው እንግዲህ ከፍተኛ ሚና ይኖረዋል ብዬ አስባለሁ። ባልቴ ወይም ድብርት ስንል ከሌላ የአይምሮ ህመሞች በምንድን ነው የሚለየው? የተለያዩ አይነት የስነ አምሮ ህመሞች ይገኛሉ። እንግዲህ እንደ ስነ አምሮ ባለሙያ ዴሴም ፋይፍ ወይም ደግሞ ዲያግኖስቲክ ስታቲስቲካል ማኑዋል የሚባል ህመሞችን የሚለይልን ማኑዋል አለ። እሱ ላይ እንግዲህ ለብቻቸው ከተቀመጡ ህመሞች መካከል አንደኛው የድብርት ህመሞች ወይም ደግሞ በእንግሊዝኛው ዲፕሬሲቭ ዲስኦርደርስ የሚባሉ ናቸው። ብዙ አይነት ናቸው። ሜጀር ዲፕሬሲቭ ዲስኦርደር እንግዲህ ወደ አማርኛው በግርድፉን መልሰው ከተባለ ከባድ የድብርት ህመምም ጨምሮ ሌሎች አይነት በወስ ምክንያት የሚመጡ በመድኃኒት ምክንያት የሚመጡ ሌላም ሌላም አይነት የድብርት ህመሞች ይገኛሉ። ከሌላው አይነት የአይምሮ ህመም የሚለዩት እንግዲህ አንደኛ አሳዩት ምልክት የተለየ መሆኑ ነው። የድብርት ስሜቱ እንዳለ ሆኖ በተጨማሪም ሌሎች ወደ ስምንት ገደማ ተጨማሪ ምልክቶችን እንደ ምልክት ማንሳት እንችላለን ማለት ነው። ስለዚህ ምልክቶችን ታሳቢ በማድረግ ከሌሎች የአይምሮ ህመሞች መለየት እንችላለን ማለት ነው። በአብዛኛው እንግዲህ እንደ ባለሙያ በእድሜ ማኳያ ሊሆን ይችላል የትኛው ማህበረሰብ ክፍል ነው በድባቴ በአሁኑ ሰዓት እየተጠቀ ያለው ይሄ ራሱን የቻለ ጥናት ሊፈልግ ይችላል። ግን ያው እንግዲህ ባለኝ ልምድ ወይም ደግሞ እንግዲህ እኔ በማያቸው ታካሚዎች አማካኝነት ከእሱ ተነስቼ በብዛት እንግዲህ መጽሐፉም እንደሚለው ፒክ ኤጅ ወይንም ደግሞ ድብርት አብዝቶ የሚከሰትበት እድሜ ከሀያዎች ውስጥ እስከ ሰላሳዎቹ ባለው የእድሜ እርከን ውስጥ ነው የሚሆነው። ይህ ሲባል ግን ሌሎች የእድሜ እርከኖች ለድብርት አይጋለጡ ማለት አይደለም። በብዛት እንግዲህ እኛ የምንሰራበት ኦፒዲ በብዛት ምናቸው የተለያዩ አይነት ፓርታሚዎች ይኖራሉ፣ ወጣቶችም ይኖራሉ፣ ጎልማሳዎችም እንዲሁም አለፍ ሲል በእድሜ ገፋ ያሉ ህጻናትም ያው እንግዲህ ለድብርት አይጋለጡ ማለት አይቻልም። ግን ኮመንሊ ወይም ደግሞ በብዛት በእኔ ኤክስፔሪንስ ወጣቶችን በበለጠ የማከሙ ኤክስፒሪያንስ ነው ያለኝ። በብዛትም እነሱን ነው በድብርት ህመም ሲጠቁ ስቷልኩት። ወጣቶችን በጣም ተጋላጭ የሚያደርጓቸው ወይም ደግሞ አንተ የጠቀስከውን የእድሜ እርከን ላይ ያሉ ከሀያ እስከ ሰላሳ ያሉትን ተጋላጭ የሚያደርጓቸው ነገሮች ምንድን ናቸው? እንደ አጋላጭ ምክንያቶች ብዙ ነገሮችን ማንሳት እንችላለን። እንግዲህ ሎጂካል ወይም ደግሞ ስነ ሕይወታዊ ምክንያቶች፣ በተጨማሪም ደግሞ የዘረመል ምክንያቶችን ማንሳት እንችላለን። ይሄ ጄኔቲክ ጉዳዮችን ማንሳት እንችላለን። በተጨማሪም ደግሞ ስነልቦናዊ ቀውሶችንም እንደ ምክንያት ማንሳት እንችላለን። ስለዚህ እነዚህም አጋላጭ ምክንያቶች ከግምት ውስጥ በማስገባት እንግዲህ በተለያዩ ጥናቶችም እንደተረጋገጠው ሲደመርም ያለው ጫና እነሱ ላይ እንግዲህ ከእድሜ እድሜ ሰዎች ሚና እየተለያየ ይመጣሉ እና አንዱም ከእድሜ ጋር ተያይዘ በሚመጡ ጫናዎች ማለትም በተለ ዲስ የአሁን ህይወት መጀመር ሊኖርባት ይችላል። ብዙ ነገሮች ኤክስፒሪየንስ የሚያደርጉበት እድሜ ነው። በተጨማሪም ደግሞ የሆርሞን አለው ለውጦችም ይኖራሉ፣ በተለይ ሴቶች ላይ ስትረሶችም ይኖራሉ። ማለት የተለያዩ አይነት ሚናዎች ይኖራሉ እና እነሱን ታሳቢ በማድረግ ይሄኛው እድሜ ቅድም የጠቀስ ነው ከሀያ እስከ ሰላሳ ያለው ዕድሜ በበለጠ ተጋላጭ ያደርገዋል ማለት ነው። በማህበረሰባችን ውስጥ አይምሮ ጤና እንዲሁም ደግሞ ድባቴን ከመረዳት አኳያ ያለውን የእውቀት መጠን እንዴት ያዩታል? እንግዲህ የግንዛቤና የእውቀቱ መጠን እንግዲህ ባልም ልምድ መግለጽ ያክል እስከ ቅርብ ጊዜ ድረስ ብዙ ሰዎች ስለ አይምሮ ሆነም ያላቸው ግንዛቤ እምብዛም የሚባል ነበረ። ያው ከቅርብ ጊዜያት ወዲህ ግን እንግዲህ በተለያዩ ምናልባትም እንግዲህ የመገናኛ ብዙሃን ሊሆኑ ይችላሉ። ሌሎችም የተማሩ ሰዎች በሚያደርጉት ንቅናቄ ወይም ደግሞ ግንዛቤ ለማስጨበጥ በሚያደርጉት እንቅስቃሴ ምክንያት ግንዛቤው ትንሽ ከፍ እያለ የመጣ ይመስለኛል። አሁን በተለይ ያለፉት የተወሰኑ ዓመታትን ካየን ብዙ ሰዎች ስለ አእምሮ ሕመም ያላቸው ግንዛቤ በፊት ከነበረው የተወሰነ መሻሻል ነው፣ ግን በቂ ነው ማለት አይቻልም። ለምሳሌ በድባቴ የሚጠቁ ሰዎች ወይም ደግሞ ግለሰቦች ሊደርስባቸው የሚችሉ ጉዳቶች ምንድን ናቸው? ይሄ ነገር በጊዜ ካልታከምስ ምን አይነት አደጋ ይኖረዋል? መልካም። ድብርት ሆነም የተለያዩ አይነት ጉዳቶችን በታማሚውም ላይ አለፍ ሲልም በማህበረሰቡ በቤተሰብ ላይ የተለያዩ አይነት ጫናዎችን ሊያሳልፍ ይችላል። ግለሰቡ ላይ የሚያደርሰውን ጉዳት ብንመለከት እንግዲህ ድብርት ምልክቶች አንደኛው እንግዲህ ራስን ለማጥፋት ማሰብ ሲልም ደግሞ ራስን ለማጥፋት መሞከር አንዱ ነው እና ስለዚህ ራስን ለማጥፋት የበለጠ ተጋላጭ ይሆናሉ ማለት ነው። እንግዲህ እንደተለያዩ ጥናቶች ዘገባ ከሆነ በድብርት ህመም ከተጠቁ ሁለት ሶስተኞቹ ራሳቸውን ስለማጥፋት በአንድም በሌላ ምክንያት ሊያስቡ ይችላሉ ከነዚህ ውስጥ ከአስር እስከ አስራ አምስት ፐርሰንት ገደማዎቹ ደግሞ ይሄንን ራስን ማጥፋት ነገር ይፈጽሙታል ማለት ነው። ስለዚህ ፋት ምጣኔው ከሌሎች ማህበረሰብ ክፍሎች ከፍ ያለው። ሌላም ደግሞ ስራቸው ላይ ከፍተኛውን ጫና ሊያሳድር ይችላል። እንግዲህ አንድ የአእምሮ ህመም የአእምሮ ቀናን ነው ለመባል በስራ ላይ በማህበራዊ ህይወት ላይ እና በሌሎች ህይወት ዘርፎች ላይ ከፍተኛ ተጽዕኖ ማድረሱን መለየት ይኖርብናል። አለበለዚያ በአእምሮ ህመም ደረጃ ላይሆን ይችላል ማለት ነው። ስለዚህ ማህበራዊ ጫናውን እጅግ ከፍ ያለ ይሆናል ማለት ነው። ፈልጎች ልክ ስራቸውን ላይሰሩ ይችላሉ። ፕሮዳክቲቭ ላይሆኑ ይችላሉ። ስለዚህ ኢኮኖሚካሊ ወይም ደግሞ በጫና ሊደርስባቸው ይችላል። ቤተሰቦቻቸውን በሚገባው ልክ ላያግዙ ይችላሉ። ይሄ አምራች የተባለው ማህበረሰብ መስራት ካልቻለ ሀገሪቱ ላይ ከፍተኛ የሆነ ጫና ሊያስከትል ይችላል ማለት ነው። የተወሰኑት ጉዳቶች እነዚህም ይመስላሉ። በእርግጥ አሁን ከቅርብ ጊዜ ወዲህ ደግሞ እጅግ ብዙ ራስን ማጥፋት ዜናዎችም እየሰማን ነው። ይሄ ነገር የሚዲያ ሽፋን ከማግኘት የመገናኛ ብዙኃን ከመኖሩ አንጻር ነው ወይስ እየጨመረ የመጣ ነገር ነው። በእርግጥም ይህንን ጉዳይ እንግዲህ እንደዚህ ነው እንደዛ ነው ለማለት የራሱ የሆነ ዳሰሳ ይፈልጋል። ምናልባት ግላዊ የሆነ አመለካከቴን እዚህ ጋር ማንፀባረቅ ይኖርብኛል። ምናልባትም በቅርብ ጊዜ ተደጋግመው የሚሰማቸው ራስን የማጥፋት ዜናዎች አንድም የሚዲያው ተጽዕኖ ቀላል የሚባል አይመስለኝም። ሲደመር ደግሞ ያው እንግዲህ ድብር፣ ያው ጥናት ቢፈልግም ግን ያው የተወሰነ ጨምር አይነት ነገሮችን እናስተውላለን በእለት አይለት ስራችን ነው ስለዚህ የድብርት መጠኑ እየጨመረ በሄዱ ቁጥር አንደኛው የምንጠብቀው ነገር የራስን የመጉዳት ሀሳቦች ተደጋግመው ስለሚከሰቱባቸው ዲዛይን ዜናዎች ሊበዙ ይችላሉ ማለት ነው። እዚህ ጋር አጽንዖት ሰጥቼ የመናገር የምፈልገው ነገር የሚዲያዎች ዜናዎችን እንግዲህ ምንም ሳያጣሩ ወይም ደግሞ ምንም አይነት ሳንሱር ሳያደርጉ በተለያየ ሁነት ልቅ በሆነ ሁኔታ መንጠቃቸው በተለይ ሪስክ ላለባቸው ሰዎች ራስን ስለማጥፋት ስናስብ ፕሮቴክቲቭ ፋክተርና ፕሪዲስፖዚንግ ፋክተር ወይንም ደግሞ አጋላጭ ምክንያቶችና አቃባቢ ምክንያቶች ብለን እንከፍላቸዋለን። አቃባቢ ምክንያቶች በደንብ በጥሩ ሁኔታ ያልነበሩላቸው ሰዎችን እንደ መገፋፋት ነው የምቆጥረው። ሱሳይድ ክላስተር የሚባል አለና፣ ሱሳይድ ክላስተር ምንድን ነው? በተለይ በሚዲያዎች ስለ ራስን ስለማጥፋት አብዝቶ በተነገረ ቁጥር ሰዎች ራሳቸውን የማጥፋት ምጣኔያቸው የተለያዩ ሁኔታዎች ሊጨምር ይችላል የሚል ቲዮሪ ነው። ስለዚህ ማህበራዊ ሚዲያዎች እዚህ ጋር ጥንቃቄ እንዲያደርጉ መልካም መላል ነው። እንግዲህ እየተነጋገርን ያለ ነው ስለ ድባቴ ነው። ወጣቶችን በትምህርት ቤት ውስጥ ሊሆን ይችላል፣ በከፍተኛ የትምህርት ተቋማት ውስጥ ሊሆን ይችላል። ለድባቴ እንዳይጋለጡ እነሱን የማብቃት ወይም መረጃዎች ሊያገኙ የሚችሉበት ሁኔታ እንዴት ነው ሊመቻች የሚችለው? ስለ ድብርት ሕመም ከነሳን ላይቀር ወጣቱ ማህበረሰብ በደንብ ግንዛቤ ማስጨበጡ እጅግ በጣም ከፍተኛ የሆነ አስተዋጽኦ ይኖረዋል። ይህንን ለማድረግ እንግዲህ የተለያዩ መንገዶችን መጠቀም እንችላለን። ለምሳሌ የትምህርት ቤቶች ካውንስለሮች ይኖራሉ። እነሱን በደንብ እግዲህ ኃላፊነት በመስጠት እና በማውቃት ስለዚህ ጉዳይ በቂ የሆነ ግንዛቤ ህክምና ሲያስፈልጋቸው ህክምና ቦታ የሚያምሩበትን ሁኔታ በማመቻቸት የቤተሰብ እገዛን በደንብ እንዲያገኙ በማድረግ በተጨማሪም ደግሞ የስነ አእምሮ ህክምና የሚሰጡባቸውን ቦታዎች በበቂ ሁኔታ በማስፋፋት እና ተደራሽ በማድረግ እነዚህ ነገሮች የበለጠ መከምን ግንዛቤ ማስጨበጥን ይቻላል ብዬ አስባለሁ። ሰዎችም እንግዲህ የስነ አእምሮ ህመም ሲያጋጥማቸው ወደ ህክምና ተቋማት መምጣትን መፍራት የለባቸው። እንግዲህ ብዙዎች የስነ አእምሮ ህክምና በየሆስፒታሎቹ ያለ አይመስላቸውም። ግን እንደኔ መረጃ በተለይ በአዲስ አበባ ውስጥ ያሉ አብዛኛዎቹ የመንግስት ሆስፒታሎች ስፔሻሊስት ሐኪም ጀምሮ ሳይካትሪ ነርስ ድረስ በመቅጠር የስነ ልቦና ህክምናውን በመስጠት ላይ ይገኛሉ። እስከ ጤና ጣቢያ ድረስ ማለት ነው። ስለዚህ የትኛውም አይነት የስነ ምሮ ህመም ምልክቶችን ሲያሳዩ ወደ ጤና ተቋማት በመሄድ ህክምናውን ማግኘት እና የተሻለ ህይወትን መምራት ይችላሉ ብዬ መልዕክት ማስተላለፍ ፈልጋለሁ። እሺ፣ ዶክተር ስጢፋኖስ ስለነበረን ቆይታ እጅግ አብዝቸው የማመሰግነው። እሺ። Time for us to say Happy New Year! አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እጅግ አብዝተን እያመሰገንን የእሁድ ምሽት የታህሳስ 23 2015 ዓ ም ወይም ደግሞ በአውሮፓውያኑ የአመቱ የመጀመሪያ ጃንዋሪ 1 2023 ዓ ም መሰናዷችንን እዚህ ላይ ይፈጽመናል። አዲሱ የአውሮፓውያኑ አመት እንግዲህ መልካም እንዲሆንላችሁ እንመኛለን። ኤደን ገረመው መሰናዷውን በመምራት ኤልያስ አስማረ በቅንብሩ የሆንግርማ በምሽቱ ዋና አዘጋጅነት አብረናችሁ ቆይተናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአምሃሪክ ላይ ለጋቢና ቪዮ እያላችሁ አድርሱን። ሰላም ጤና ይስጥልን።